የኢትዮጵያ ሰብአዊ መብቶች ኮሚሽን እና በተባበሩት መንግስታት ድርጅት ከፍተኛ የሰብአዊ መብቶች ኮሚሽነር ጽህፈት ቤት ጣምራ ምርመራ ቡድን ያቀረባቸውን ምክረ ሀሳቦች ተግባራዊ ለማድረግ የኢትዮጵያ መንግስት ቁርጠኝነቱን ማሳየቱ ተገልጿል። መለስካቸው አማሃ ዝርዝር አለሁ። ህዳር ሶስት ቀን 2014 ዓ ም በትግራይ ክልል ተፈጽመዋል በተባለው የሰብአዊ መብቶች ጥሰት በጥምረት በመረመሩት በተባበሩት መንግስታት ድርጅት ከፍተኛ የሰብአዊ መብቶች ኮሚሽነር ጽህፈት ቤትና የኢትዮጵያ ሰብአዊ መብቶች ኮሚሽን በወጣው ዘገባ ላይ የተዘረዘሩ ምክረ ሐሳቦችን ተግባራዊ ለማድረግ የኢትዮጵያ መንግስት ቁርጠኝነቱን አሳይተዋል ሲሉ በኢትዮጵያ ሰብአዊ መብቶች ኮሚሽን የሲቪልና ፖለቲካ መብቶች ኮሚሽነር ዶክተር አብዲ ጅብሪል ተናገሩ ኮሚሽኑ ትናንት ምሽት ባወጣው መግለጫ በዕለቱ ከተለያዩ ባለድርሻዎች ጋር አደረግኩት ባለው ምክክር ምክረ ሀሳቦቹን ተግባራዊ ለማድረግ እነዚህ የተለያዩ ባለድርሻዎች ምን ሊያከናውኑ እንደሚችሉ ውይይት መደረጉን ይናገራል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ጽህፈት ቤትና የኢትዮጵያ ሰብአዊ መብቶች ኮሚሽን ከኢትዮጵያ መንግስት ጋር ተደጋጋሚ ውይይቶችን ማድረጉንም መግለጫው ይጠቁማል። በዚህ ረገድ በመንግስት በኩል ብዙ ጉዳዮች መከናወናቸውን ለቪኦኤ የገለጹት ኮሚሽነር አብዲ ጅብሪል ለኮሚሽኑም ክትትሉን እንዳቀለለለት ይናገራሉ። ለእኛ ጥሩ ሁኔታ እንፈጥረዋል። ስለዚህ ምን እያደረጉ እንደሆነ እናውቃለን። ስለዚህ ለእኛ ክትትሉ ቀላል ይሆንልናል ማለት ነው። እገዛም በሚያስፈልግበት ቦታ ላይ እኛ ማድረግ የምንችለው ለምሳሌ የሰብአዊ መብቶችን ስልጠናን በተመለከተ ለመርማሪዎቹ ልንሰጥ እንችላለን። ያ ኃላፊነታችንም ነው። ሰብአዊ መብቶችን ማስፋፋት ማሰልጠን ነው አንዱ ኃላፊነታችን እና ለየትኛው ቡድን ሰብአዊ መብትን በተመለከተ ስልጠና ለምሳሌ መስጠት እንችላለን። በዚህ በኩል አንዱ እርዳታ ሊሆን ይችላል። ከሌሎቹም ጋር እንደዚሁ እየተመካከ ማቀር ማለት ነው። ሌሎች ዓለም አቀፍ ተቋማትም እና የሌሎች የሲቪል ማህበራት ድርጅቶችም ጋር እንደዚሁ ምን ላይ ነው አብረን መስራት የምንችለው። በእርግጥ መንግስት ቁርጠኝነቱን አሳይቷል ለመተግበር ምክረ ሀሳቦቹን ግን ሌሎቹስ የሲቪል ማህበረሰባት ድርጅቶች ሊሆኑ ይችላሉ፣ ሌሎቹ ምን ማድረግ ይችላሉ? ተጨማሪ የሚለውንም በዚሁ ለምሳሌ ትላንትን ባደረግነው ላይ እየተመካከርን የተሻለውን እገዛ ለማድረግ ጥረት እናደርጋለን ማለት ነው። በተደረገው ምክክር እንደታየው የጣምራ ቡድኑ ዘገባውን ይፋ ባደረገበት ጊዜ ያገኘው ዓለም አቀፋዊ ተቀባይነት መደገሙን ዶክተር አብዲ ይናገራሉ። በምክክሩ መድረክ ከተገኙት ባለድርሻ አካላት የመንግስታት ተወካዮች በሙሉ የምክር ሀሳቦቹን ተግባራዊነት ለመደገፍ ፍላጎታቸው እንደሚሆን አሳይተዋል። በእርግጥ የመተግበር ኃላፊነቱ ያለው የመንግስት ነው። ግን መንግስት እገዛ በፈለገበት ሁሉም ቦታ አይደለም መንግስት እዚህ ደረጃ እገዛ ፈልጋለው ባለበት ቦታ ለመደገፍ ቁርጠኞች ናቸው እንደገለጹት። ሌላው ደግሞ ጣምራ ተቋሙ የኢትዮጵያ ሰብአዊ መብቶች ኮሚሽንና የተባበሩት መንግስታት ሰብአዊ መብቶች ከፍተኛ ኮሚሽነር ጽህፈት ቤትንም ይህንን የተሰጡትን ምክረ ሀሳቦች ለመተግበር ክትትል እንዲያደርጉ እነዚህ ሁለቱ ተቋማት አይተገብሩም፣ ምክር ሀሳቦቹ ግን ስለመተግበራቸው ክትትል ያደርጋሉ። ለዛ ክትትል የሚሆንም እንደዚሁ ድጋፍ እንደሚያደርጉ ገልጸውልናል ማለት ነው። ይህ በአንድ ወገን እየተከናወነ በሌላ በኩል ደግሞ ከጥቂት ወራት በፊት በተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት በትግራይ ክልል ተፈጽመዋል በሚባለው የመብቶች ጥሰት ተጨማሪ ምርመራ ለማድረግ የኤክስፐርት ቡድን ማቋቋሙን አስመልክተውም በኢትዮጵያ ሰብአዊ መብቶች ኮሚሽን በኩል ያለውን አስተያየት ዶክተር አብድ ጅብሪል ቪኦኤ ገልጸዋል። የኢትዮጵያ ሰብዓዊ መብቶች ኮሚሽን ለብቻው ምርመራውን ቢያደርግና ምክር ሀሳቡን ቢያቀርብ እና እነሱ ተጨማሪ ቢያደርጉ ሊመስል ይችላል። አሁን ግን የተባበሩት መንግስታት ድርጅት የሰብዓዊ መብቶች ከፍተኛ ኮሚሽነር ጽፈት ቤት ጋር የተደረገ ነው። ራሳቸው አካል ነው ማለት ነው። የምርመራው አካል ነው። የምክር ሀሳቡ ላይ ይስማማሉ። ለዚህ ተጨማሪ ሰዎችን መመደቡ የሀብት ብክነትን ያስከትላል። አንድን ስራ ደጋግሞ መስራትን ነው የሚሆነው። ሁለተኛ ደግሞ የተሰጠውን በተለይ ተጎጂዎችን በዚህ የሰብዓዊ መብት ጥሰት የተደረገባቸውን ሰዎች ተጎጂዎችን የሚደርስላቸውን የመፍትሄ ሀሳብ ወይም ደግሞ ካሳ ሊያዘገይ የሚችል ነው ማለት ነው። በጦርነቱ በቀጥታ ከሚሳተፉ ኃይሎች አንዱ ህወሓት የጣምራ ምርምር ዘገባውንም ሆነ ምክረ ሀሳቡን እንደማይቀበለው አስታውሰው ለተግባራዊነቱ ከባድ እንቅፋት እንደሚፈጠር ያላቸውን ስጋት ኮሚሽነሩ አልሸሸጉም። ይህ የሚያስተላልፈው መልእክትም ጎጂ እንደሆነ ያላቸውን እምነት ይገልጻሉ። ይሁንና የተገኙትን እድሎች መጠቀሙ ይሻላል ባይናቸው፣ እንቅፋት መሆኑ አይቀርም ግን ዋናውን ኃላፊነት ያለበት እንደ መንግስትም ትልቁ የኢትዮጵያ መንግስት ነው የኢትዮጵያ መንግስት ያንና የወጣውን ምክር ሀሳቦች ተቀብዬ ስራ ላይ አውላለሁ ማለቱ ትልቅ ኦፖርቹኒቲ ነው ወይም ትልቅ እድል ነው። ሌላ አካል፣ ዓለም አቀፍ ተቋማት፣ የውጭ ኢትዮጵያ ውስጥ የሚሰሩ ተቋማት እንደግፋለን ማለታቸው እንደ ትልቅ እድል ነው መወስደው ነኝ። ባለፈው ህዳር የወጣው ጣምራ ዘገባ እንደሚያመለክተው ተለይተው የወጡና ተግባራዊ መደረግ አለባቸው የተባሉ 59 ምክር ሀሳቦች ተመለከቱ መሆናቸውን ትናንት ኢሰመኮ ከምክክሩ በኋላ ይፋ ያደረገው መግለጫ ያስታውሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ